ከሰሜን ኢትዮጵያ ጦርነት ፍጻሜ በኋላ በአማራ ክልል ከተቋቋሙት የራያ አላማጣና የራያ ባላ ወረዳዎች እንዲሁም ያላማጣ ከተማ በቅርቡ ተከሰተ ባሉት የጸጥታ ችግር ምክንያት ተፈናቅለው በሰሜንና በደቡብ ወሎ ዞኖች ከተሞችና የገጠር ቀበሎች እንደሚገኙ የገለጹ ነዋሪዎች ወደ ቀያቸው መመለስ እንዳልቻሉ ገልጸው ቅሬታቸውን አሰሙም። ለአሜሪካ ድምፅ አስተያየታቸውን የሰጡ ተፈናቃዮች አሁን ባለው የኑሮ ውድነትና እየከበደ በመጣው የክረምት ወቅት በተፈናቃይነት በመጠለያ ካምፕ ሆኖ ከቤተሰብ ጋር ተዳብሎ መኖር አዳጋች እንደሆነባቸውም አስታውቀዋል። በቅርቡ በራያ አላማጣ አካባቢ ተቀስቅሷል የተባለውን የፀጥታ ችግር ተከትሎ ወደ ሰሜንና ደቡብ ወሎ ዞኖች የተፈናቀሉ ሰዎች ቁጥርም ከሰባ ሺህ ማለፉን የራያ አላማጣ ጊዜያዊ አስተዳደር ዋና አስተዳዳሪ አመልክተዋል። የራያ ወሎ አማራ ማንነትና ወሰን አስመላሽ ኮሚቴ ሰብሳቢ ኃይሉ አበራ ደግሞ ተፈናቃዮችን ወደ ቀያቸው ለመመለስ የተደረገው ሙከራ አለመሳካቱን ገልጸዋል። መስፍን አራጌ ተጨማሪ አለው። ከሰሜን ኢትዮጵያው ጦርነት በፊት በትግራይ ክልል ከጦርነቱ በኋላ ደግሞ በአማራ ክልል ሲተዳደሩ ከነበሩት አከራካሪዎቹ የራያ አላማጣና የራያ ባላ ወረዳዎች እንዲሁም አላማጣ ከተማ ተፈናቅለው በቆቦ ከተማ የቴክኒክና ሙያ ትምህርት ኮሌጅ ውስጥ ተጠልለው እንደሚገኙ የተናገሩ ስማቸው እንዳይጠቀስ የጠየቁ አስተያየት ሰጪ ወደ ቀያቸው መመለስ ቢፈልጉም ለመመለስ አለመቻላቸውን ተናግረዋል። በቅርቡ በአካባቢው ከተቀሰቀሰው የጸጥታ መደፍረስ ጋር በተያያዘ ተፈናቅለው ወደ ቆቦ ከመጡ ሶስት ወራት እንደሆናቸው የሚናገሩት አስተያየት ሰጪ ለምግብ እጥረት፣ ለመጠለያና ለስነልቦና ችግሮች መዳረጋቸውን አስረድተዋል። እኔ እንኳ በአቅሜ አራት ልጆች አሉኝ፣ ባለቤት ያለች አንድ ደግሞ አብሮ የሚኖር እኔ የራሴ ያሳደጉት አንድ ልጅ አለ። ስድስታችን ነው እንግዲህ ቢያንስ ተፈናቅለን መጥተን ያለ ነው ማለት ነው። የኔን አወራው እንጂ በጣም ብዙ እናቶች፣ በጣም ብዙ እህቶች ምንም ነገር የሚላስ የሚቀመስ የሌላቸው እርዳታው ያን ያህል አይደል የሚሰጠው። ከዚህ መጥተው የወለዱ እናቶች አሉ። እኛ ወደ ቀያችን መመለስ እንፈልጋለን ግ መንግስት ሊያደርግልን የሚገባው ነገር በአላማ አጣም ይሁን በራያ አላማ አጣም ይሁን በራያ ባላም ይሁን ኮረም እና ብዛት ታወፍል አካባቢ ባሉ ቦታዎች በሙሉ የህወሓት ታጣቂ ሰራዊቶች ትጥቃቸውን ይዞ ነው እና ያሉት ትጥቁን አስፈትሮ ወደ ቀያችን እንዲመልስ እንፈልጋለን። የራያ አላማጣ ጊዜ አስተዳደር ዋና አስተዳዳሪ ሙልጌት አስማማውም ተፈናቃዮችን ወደ ቀያቸው ከመመለስ ይልቅ የሚፈናቀሉ ሰዎች ቁጥር እየጨመረ መምጣቱን አመልክተዋል። ራያ አላማጣ ራያ ባላ አላማጣ ከተማ ላይ በሶስት ወረዳ ላይ ከሰባ ሺህ በላይ የሚሆን ተፈናቃይ ነው የወጣው። ይህ ተፈናቃይ ደግሞ በራያ ቆቦ፣ በወልዲያ፣ በደሴ ተፈናቅለው ይገኛል። ይህ ስለ ግን ጦፍላ ዛታ እና ቆረም ከተማ በተመሳሳይ የተፈናቀለ ማህበረሰብም አለ። ከዋጃ ተፈናቅለው በቆቦ ከተማ ቴክኒክና ሙያ ትምህርት ኮሌጅ ግቢ ውስጥ ተጠልለው እንደሚገኙ የሚናገሩት መምህር አማረ ደሳለው የተባሉ አስተያየት ስጪ ደግሞ የፕሪቶሪያው የሰላም ስምምነት ሁሉንም ወገኖች ተጠቃሚ ማድረግ አለበት ይላሉ። ፌዴራል መንግስቱ ተስፋልን ፌዴራል መንግስቱ ግን እኛም ተስፋ እያሳጣል ነው ባለው ልክ እያገኘ ነው አይደለም። ፌዴራል መንግስቱ በሚዲያ እየወጣ የሚናገረውን ፌዴራል መንግስቱ በሰነድ እየመጣ የሚያወያየውም ነገር ሳይሆን እየተተገበረ ያለው የህወሀት አመራሮች፣ የትግራይ ክልል አመራሮች የፕሪቶሪያ ስምምነት ውልቃየትንም ራያንም ተረክበን እንድናስተዳድር ነው የሚለው ነገር ነው እየተተገበረ ያለን። በዚሁ ጉዳይ ላይ የትግራይ ክልል መንግስት ኮሚኒኬሽን ጽህፈት ቤት ኃላፊ ረዳኢ ሀለፎምን ለማናገር ብንሞክርም ስልካቸው ሊሰራልን አልቻለም። ይሁን እንጂ የትግራይ ደቡባዊ ዞን ዋና አስተዳዳሪ ሀፍቱ ኪሮስ ከዚህ ቀደም ለአሜሪካ ድምጽ በሰጡት አስተያየት የተጠቀሱት ቦታዎች አከራካሪ ያልሆኑና ቀድሞውንም በትግራይ ክልል ሲተዳደሩ የነበሩ ናቸው፣ ይህም በህገ መንግስቱ የተረጋገጠ ነው ማለታቸው ይታወሳል። በአንጻሩ የአማራ ክልልና የማንነትና ራስን በራስ የማስተዳደር ጥያቄ የሚያነሱ አካላት አካባቢዎቹ በኃይል ከተያዙ በኋላ በህገ መንግስቱ የተካተቱ ናቸው፣ ህገ መንግስቱንም መሰረት አድርጎም ራስን በራስ የማስተዳደር ጥያቄ ሲቀርብባቸው የነበሩ ናቸው ናቸው። ብለው ይከራከራሉ። የራያ ወሎ አማራ ማንነትና ወሰን አስመላሽ ኮሚቴ ሰብሳቢ ሀይሉ አበራ በበኩላቸው ከአምስት ቀናት በፊት ተፈናቃዮችን ወደ አላማጣ ከተማ ለማስገባት ሙከራ ማድረጋቸውን አውስተው በከተማው ያሉት የፌዴራል ጸጥታ ኃይሎች ባለመፍቀዳቸው ተፈናቃዮችን ወደ ቤታቸው መመለስ አልተቻለም ብለዋል። ያው መጀመሪያ ተፈናቃይ ለማስገባት ተነጋግረን ነበር። በፈቅዶልን ነው የገባ ነው የከተማው ከአራት ሺህ በላይ ነው የገባ የነበረው የራያ አላማጣ በጣም ብዙ ቁጥር ነው ወደ ከተማው የሚገባ የነበረው። ከገባን በኋላ ግን ከተማው መግቢያ አካባቢ አንድ ትምህርት ቤት አለ፣ እድገት ፋና የሚባል ወደዛ ነው የምትገቡት የሚል ነገር መጣ። ነው ትክክል አይደለም። ለእኛ ፈጹም ሰላማዊ እና ሰላማዊ ነው፣ ሁለተኛ ጠብ የመጫር ፍላጎት የለም። በቀጥታ ህዝቡን አደባባይ ላይ ይደርሳል፣ አደባባይ ላይ ወደ አራት ማቅጣጫ ወደ የቤቱ ይበተናል። አይ አይቻልም የሚል ነገር መጣ። በዚህ ላይ ሰው ስሜት ውስጥ ገብቷል። ምክንያቱም ተፈናቃይ ሳይሆኑ ታጣቂዎች ትግራይ ባንዲራ እያውለበለቡ ነው ይገቡ፣ እኛ ደግሞ የኢትዮጵያን ባንዲራ የፌዴራሉን ባንዲራ ያው ለበለም የመጣ እኛ ወደ ቤታችን ነው ሀገራችን ነው፣ ወደ ቤታችን ነው። ለምንድን ነው እንደ ሌባ ተደብቀን የምንገው? በአደባባይ ነው ነገር ኖ አይቻልም። ወደ አላስፈላጊ ግጭት ላለመግባት አይሆንም እየተባለ በሀይል ወደዛ መሄድ ሌላ ችግር ሊያመጣ ስለሚችል በቃ ወደ ቆቦ መመለስ አለብን በሚል ተመለስ። ህዝቡ አሁን ባለው ሁኔታ ምቾት የለውም። የትግራይ ደቡባዊ ዞን ዋና አስተዳዳሪ ሀፍቱ ኪሮስ በተፈናቃይ ስም ታጣቂዎች ገብተዋል የሚለውን ክስ መሰረተ ቢስ ሲሉ ነበር ያጣጣሉት። እያንዳንዱ ቤት አለው ቀበሌ አለው አንድም ሰው ከዛ ውጭ የገባ ካለ መኖርም አይችልም። ታጣቂዎችን በተመለከተ ያነሳው የትግራይ ነባር ታጣቂዎች እስከ ትጥቁ ነው የሚገባው። በሁለት ሺ አስራ ሶስት በፊት በዛ አካባቢ የነበረ የትግራይ ሚሊሻ ብቻ ሳይሆን የትግራይ ፖሊስም ቢሆን ነባሩ እስከ ትጥቁ ነው የሚገባው። ምንድን ነው የሚሆነው? እዛ ከገባ በኋላ ተልእኮ አይሰጠው። ምክንያቱም የጸጥታውን ሁኔታ ሙሉ ኃላፊነት የሚወስደው የፌዴራል ሀይሉ ስለሆነ ማለት ነው። በተፈናቃዮች በጊዜያዊ አስተዳደሩና በማንነትና ወሰን አስመላሽ ኮሚቴው የተሰነዘሩትን ቅሬታዎች አስመልክተን የመንግስት ኮሚኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉንም ሆነ የአማራ ክልል መንግስት ኮሚኒኬሽን ቢሮ ኃላፊ ዶክተር መንገሻ ፈንታውን በስልክ ለማግኘት ያደረግነው ጥረት አልተሳካም። የትግራይ ደቡባዊ ዞን አስተዳደር ከራያ አላማጣ ወረዳና አላማጣ ከተማ ተፈናቅለው በመሆኒ በማይጨውና በመቀሌ ከተማ ተጠልለው ቆይተዋል ያሏቸው ከ17 ሺ በላይ ነዋሪዎች በይፋ ወደ ቀያቸው መመለሳቸውን ያስታወቀው በሳምንቱ መጨረሻ ነበር። የትግራይ ክልልን መነሻ አድርጎ ወደ በሰሜን ኢትዮጵያ አካባቢዎች ተስፋፍቶ የነበረውን ግጭት ያስቆመው የፕሪቶሪያው የሰላም ስምምነትና ያን ተከትሎ ወጣ የተባለው ዝርዝር የአፈጻጸም ሰነድ የተፈናቀሉ ሰዎች ወደ ቀያቸው እንደሚመለሱ፣ የታጠቁ ኃይሎች ትጥቃቸውን እንደሚፈቱና የፌዴራል ኃይሎች የአካባቢውን ጸጥታ እንደሚቆጣጠሩ ያስገነዝባል። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አድራጊ